ለደን ምንጣሮ ወደ ሕዳሴ ግድብ የሚያመሩ 275 ወጣቶች መታገታቸው ተገለጸ። ከደቡብ ኢትዮጵያ ክልል ጋርዱላ ና አሌ ዞኖች የተመለመሉ ወጣቶች ለደን ምንጣሮ ስራ ወደ ታላቁ ሕዳሴ ግድብ በመጓዝ ላይ ሳሉ በአማራ ክልል ምስራቅ ጎጃም ዞን ውስጥ እንደታገቱ ቤተሰቦቻቸው አስታውቀው ለደህንነታቸው እንደሚሰጉም ገልጸዋል። ወጣቶቹ ባለፈው ሳምንት ሰኞ ለጉዞ መነሳታቸውን ያወሱት ቤተሰቦቻቸው መታገታቸውን በማህበራዊ ትስስር ድረገጾች ላይ ሲዘዋወር ባዩት አጭር ተንቀሳቃሽ ምስል እንደተረዱም ጠቁመዋል። የጋርዱላ ዞን አስተዳዳሪ አቶ ብርሃኑ ኩናኖ ለደንምንጣሩ ተብለው ከጋርዱላ ዞን ደራሼ ና አሌ ወረዳዎች የተወሰዱ 275 ወጣቶች መታገታቸውን አረጋግጠዋል። ወጣቶቹን መታገት ያመኑት የጎጃም ፋኖ ነው። የጎጃም ፋኖ ዘመቻ መምሪያ ኃላፊ መሆናቸውን የገለጹት መቶ አለቃ አበበ ወጣቶቹ ለደን ምንጣሮ የሚንቀሳቀሱ ሳይሆኑ የመከላከያ ሰራዊትና የሚሊሻ አባላት ናቸው ብለዋል። ወጣቶቹ እንደታገቱበት የገለጸው የምስራቅ ጎጃም ዞን አስተዳደር ባለስልጣናትን ምላሽ ለማግኘት ያደረግነው ሙከራ ስልካቸውን ስለማያነሱ አልተሳካም። የሐዋሳው ዘጋቢያችን ዮናታን ዘብዴውስ ተከታዩን አድርሶናል። በታላቁ የኢትዮጵያ ህዳሴ ግድብ አካባቢም ለሚካሄደው የደን ምንጣረው ስራ በሚል ከወረዳቸው ተመልምለው ከተወሰዱ በኋላ ታግተዋል ከተባሉ በመቶዎች ከሚቆጠሩ ወጣቶች ውስጥ የአስራ ስምንት ዓመት ታናሽ ወንድማቸው እንደሚገኝበት ያመለከቱት አስታረቀኛ ማርያም የወንድማቸው ደህንነት ሙሉ ቤተሰባቸውን ማስጨነቁን ለአሜሪካ ድምፅ በስልክ ተናግሯል። ሰኞ ነበረ ተጫኑት። ማክሰኞን ቆዩ። ሮብ ቀን ላይ ደግሞ ስልካቸው ምንም አይሰራም። ከዛን መረጃ ስንደውል እንደታፈኑ ወይም በአማራ ፋኖ እንደተያዙ ነው። አማራ ክልል ሲገቡ ማለት ነው። ታናሽ ወንድሜ ይዛው ውስጥ አለ። በተሰብ መጨነቅ ብቻ እዚህ ሰው እንዳለ በቃ ልጆቹ ታፍነው በቃ ህይወታቸው እንደሌለ ነገር ነው። ሁሉ ግን እዚህ ለቅሶም ነው። ወንድማቸው ስለ መታገቱም በአጋቾቹ ስልክ ደውሎ ለቤተሰቦቻቸው ማሳወቅንም ገልጿል። ከኋላ ከኋላ ስናይ ኦንላይን ላይ ደግሞ እነዛ በቪዲዮ በአማራ ወጣት ቪዲዮ ቻት ላይ የልጆቹን ቪዲዮ ቀረጹና፣ በረሀ ላይ በእግር በጫካ እየወሰዱ ከዛ መረጃውን እኛ ዝም ብለን ስንከታተል፣ የልጆቹን ስልክ እንደውላለን ስልካቸው አይሰራ። ሐሙስ አለፈ። አርብ ለታ ጠዋት በነዛ በፋኖዎቹ ስልክ ወደ ቤተሰባችሁ ደውሉ ተባለ። ልጆቹ አንዴ ብቻ እድል እንደሰጠዋቸው ማለት ነው። እና ለተወሰነ ደቂቃ ልጆቹ ቢያንስ ሁለት ደቂቃ ነው ፈቀዱ መሰለኝ። ከዛን እኛ ተይዘናል ታጅተናል እና ምርኮኛ አንድ ቦታ ላይ ሰብስቦ አገኝ እና በቃ ከዛ በኋላ ዘጉ። ሌላው የጋርዱላ ዞን ነዋሪ አቶ ዳቲኮ አየለ ከደራሽ ወረዳ አምስት ቀበሌዎች የተመለመሉ ወጣቶች ከግዶለ ከተማ ተሳፍሮ ሲሄዱ መመልከታቸውን ተናግሯል። ወጣቶቹ ከከተማው ለጉዞ ተንቀሳቀሱት ባለፈው ሳምንት ሰኞ የካቲት 18 ቀን 2016 ዓ ም እንደ እንደነበር አቶ ዳቲኮ ኳ አስታውሰው መታገታቸውንም በማህበራዊ ትስስር ገጾች እየተዘዋወረ ባለው አጭር ተንቀሳቃሽ ምስል ማወቃቸውን ጠቅሟል። እኔ አሁን ይህ ሀይል ነው የሚል ቁጥር አልወስዱ ግን ሶስቱ ሀገር አቋራጭ አውቶቡሶች በወንበር ሞልቶ ደህና በቁም ጠጥቀው ነው በቁም ቆመው የሄዱ በብዛት አሉ። የት ነበር የሚወስዷቸው? አሁን ግን የሚሄዱበት አቅጣጫ አይታወቅም። ባለ ሀብቱ ይሄ ስራ አሰራቸዋለሁ ብሎ ቃል እንደገባና ያ መስሪያ ቤት ተስማምቶ እንደለቀቀ ልጆቹን እንደሰጣቸው እና እንደላኩ ነው የምደመጠው። ከአንድ አራት ቀን ቆይታ በኋላ ሐሙስ ማታ ቪዲዮ ቆ አርብ ዕለት በይፋ በደንብ ህብረተሰቡ ካየ በኋላ ነው ህብረተሰቡ ድንጋጤው የገባው። ገና ቤተሰብ የሄዱ ልጆች ቤተሰብም የዞኑን መንግስት መጠየቅ ሲጀምር ነው ችግር የተፈጠረው እንጂ ማንም ይህንን የነቃበትም አልነበረም። የጋርዱላ ዞን አስተዳዳሪ አቶ ብርሃኑ ኩና ነውም። የወጣቶቹ ቁጥር 275 እንደሆነና ለደን ምንጣሮ ስራ በምል ከዞኑ የደራሸ ወረዳና ከአለ ዞን ተወስደው እንደታገቱ አረጋግጧል። ወጣቶችን መልምለው የወሰዷቸው ኒኮቲካ ኮንስትራክሽንና ትሬዲንግ ከኢትዮጵያ ኤሌክትሪክ ኃይል ጋር በመተባበር እንደሆነ አቶ ብርሃኑ ተናግሯል። ከኛ ኳነ ነው ያሉት። ከኛ አካባቢ ከባለሀብቱ ስንት ሰው ነው የወሰድከው? አካባቢው ላይ ችግር እንዳለ ታውቃለ? እና ስንት ነው የወሰድከው በቁጥር ብለን ስንከታተል ስንጠይቅ፣ ሁለት መቶ ሰባ አምስት ሰዎችን የሰርኩ ትላል። የጋርዱላ ዞን የድራሽ ተወላጆች ሁለት መቶ ሰባ ዘጠኝ ወይም ሁለት መቶ አርባ ናቸው ማለት ነው። በአጠቃላይ ግን በአንድ ላይ ጭኖ የሄዱት ሁለት መቶ ሰባ አምስት ናቸው። አሁን በስንፈኛ ፓን ቁጥጥር ስራ ያለ እነህ ሁለት መቶ ሰባ አምስት ሰዎችን የጭኖ የወሰደው ባለሀብት ከኢትዮ ኤሌክትሪክ ጋር ተገናኝተው ነው ወደዚህ የመጣው እኛ እስከ ደቡብ ኢትዮጵያ ክልል፣ ያው የኛ ክልል ነው። ደቡብ ኢትዮጵያ ክልል ሰራተኛና ማህበራዊ ጉዳይ ጋር ስንከታተል ጉዳዩን የቢሮ ኃላፊ አያውቅም። ምክትሎች እና ባህርሚያዎች አቸው አያውቁት። ቀጥሎ የደቡብ ኢትዮጵያ ክልል ህዳሴን ማስተባበሪያ ጋር ቼክ ስናደርግ ምንም የሚያውቁት ነገር የለም። በኋላ ችግሩ ስፈጠር ነው የሰሙት። ማን ነው የማስተባበሪያው? ምን የህዳሴ ግድብ ማስተባበሪያ የደቡብ ክልሉ ኢንፎርሜሽን አልነበረውም። ቀጥሎ የፌዴራል የህዳሴ ግድብ ማስተባበሪያ ጋር ቼክ ስናደርግ በውል የሚታወቅ ነገር አልነበረም። አሁን ግን በአካል የደቡብ ኢትዮጵያ ክልል የግዳሴ ግድም ማስተባበሪያ ወደ ፌዴራል ሄዷል። ምን ደረጃ ላይ እንደደረሰ አልነገረኝም። ስለዚህ የጉዳዩን የሚያውቅ የኢትዮጵያ መብራት ኃይል ብቻ ነው። የኢትዮጵያ ኤሌክትሪክ ኃይል የኮሚኒኬሽን ዲሬክተር ሞገስ መኮንን ግን ጉዳዩ ከኢትዮጵያ ኤሌክትሪክ ኃይል ጋራ የሚያገናኝ ነገር እንደሌለው ገልጸው የተቋሙ ስም መነሳቱም ተገብነት የለውም ብሏል በራሱ የሚያሰራውን ስራ ራሱ የአካባቢ ነዋሪዎችን ተጠቅሞ ነው የሚያሰራው። በፕሮጀክቶቻችን ላይ የዛ አይነት ባህሪን ያለው። ከዛ ውጭ ግን እኛ በቀጥታ ጨረታ ፈተናቸው፣ በጨረታ የሚሳተፉ አካላት በሚሰሩት ስራ ግን ከየትኛውን ወገን ያምጡ ከኛ ጋር የሚገናኝ ነገር የለውም። አሁን ኒኮቲካ ስትል የሰማሁ ይመስለኛል ካልተሳሳትኩኝ የደን ምንጠራው ላይ ጨረታ አሸንፈው ይገባሉ ስለዚህ እሱ የደን ምንጣሮ ላይ አሸንፎ ለገባው ስራ ከኢትዮጵያ ኤሌክትሪክ ኃይል ጋር የሚያስብል ህጋዊ የሆነ አገላለጽ አይደለም። እኛ በቀጥታ ከድርጅቱ ጋር ነው እንትን ያለው ውል ይገባ ነው። ስለዚህ በውሉ መሰረት ስራውን እንዲሰራ እንድንው እ በማን ነው የምታሰራው፣ እንዴት ነው የምትመለምነው፣ እዛ ዲቴል ውስጥ አንገባም። ስለዚህ ተጠየቅ የሚኖርብህ ከሆነ ኒኮቲካን ነው እንጂ ኢትዮጵያ ኤሌክትሪክ ኃይል ጋር የሚያገናኘው ነገር የለም የዞኑ አስተዳዳሪ ምንድን ነው የሚሉት የእናንተ ተቋም ከዚህ ተቋም ጋር ሆኖ ምልመላውን እንኳን አንድ ላይ እንዳደረጉ ነው የሚነግሩን ይሄኛው ማስረጃ ካለ ማስረጃ ያቅርቡና እንትን በሉ እኛ እንደዚ አይነት ምንም አይነት ተሳትፎ እንደሌለን ግን ማረጋገጥ ይችላል ማስረጃ ካለ ማስረጃ ይምጣና የኢትዮጵያ ኤሌክትሪክ ኃይል ሰራተኞች የሆኑ ኤክስ ዋይ ቤድ ተብሎ ደረጃ መነጋገር እንችላለን። ግን ማስረጃ የሌለበት ሁኔታ የኢትዮጵያ ኤሌክትሪክ ኃይል ፕሮጀክት ስለሆነ ከሱ ጋር አብሮ መለመለ የሚለው ግን ትክክለኛ ትን አደለም ፈርዘር እንትን የሚል ከሆነ ጉዳዩን ምናልባት ወደ ሕግ መውሰድ ይቻላል። የአሜሪካ ድምፅ ማብራሪያ እንደሰጡ የጠየቃቸው የኒኮቲካ ኮንስትራክሽንና ትሬዲንግ ባልደረባ አቶ ሙሉጌታ አለ ለኔ ደግሞ ምላሽ ለመስጠት ቃል ገብተው ሲያበቁም በቀጠሩን ሰዓት ብንደውላቸውም ጥሪዩን አያነሱም ለደን ምንጣሩ ስራ በምል የተደረገውን የወጣቶችን ምልመናና ስምርት ከኢትዮጵያ ኤሌክትሪክ ኃይል በቀር እሳቸውን ጨምሮ ከክልል ጀምሮ ያሉ መንግስታዊ መስሪያ ቤቶችም ሆነ ባለሥልጣናት እንደማያውቁትና እንዳልመሩት አቶ ብርሃኑ አስታውቀዋል። 275 ወጣቶችን በምስራቅ ጎጃም ዞን ጎዛሚን ወረዳ አካባቢ አግቷል ያሉት ቡድን በነፍስ ወከፍ ለእያንዳንዳቸው እስከ 300 ሺህ ብር እንዲከፍሉ መጠየቁንም የጋርዱላ ዞን አስተዳዳሪው አቶ ብርሃኑ ኩናነው ገልጾ ታጋቾችን ለማስለቀቅ ጥረት እያደረጉ እንደሆነ አመልክቷል። ጉዳዩን ለማጣራት በስልክ ያገኘናቸውና የፋኖ የጎጃም ዘመቻ መምሪያ ኃላፊ መሆናቸውን በስልክ የነገሩን መቶ አለቃ አበበ ሰው መሆን ጦራቸው የጠቀሱትን ወጣቶች በቁጥጥር ስር እንዳላዋል ገልጿል። የተያዙት ልጆች ለምንጣሮ ምናምን ሳይሆን የመከላከያ ስራዊት አባል ናቸው። የመከላከያ ስራዊት ተመላቸው ልብስ ቀይረው እየሄዱ እያለ ከደብረ ማርቆስ ወደ አማኑኤል መስመር ማለት ነው። ፈንድ ካለ የሚያዙት የመከላከያ ስራዊት አባል ናቸው። እነሱ አስፈላጊ ከሆነ ቪዲዮ መላክ ይቻላል። ይሁንና ወጣቶቹ ለደን ምንጣሮ የሚንቀሳቀሱ ሰላማዊ ሰዎች ሳይሆኑም የመከላከያ ሰራዊትና የሚልሻ አባላት ናቸውም ብሏል። መቶ ላይ ቃበቤ ወጣቶቹ የመከላከያ ሰራዊት አባላት መሆናቸውን በምን አረጋግጣችሁ ለሚለውም ዋሽንግተን ዲሲ ለሚገኘው ባልደረባችን ጥያቄ ቀጣዩን መልሷል። የመከላከያ ሰራዊት አባል መሆናቸውን ያረጋገጥንበት ምክንያት አንደኛ፣ ምልሻ የደብረ ማርቆስ ነዋሪ ከዚህ በፊት በኢትዮ ኤርትራ ጦርነት የተሸለመ አሁን ምልሻን በማዋጋት አድማ በተናና ከአድማ በተናና ከመከላከያ ጋር መሆን እያዋጋ ያለ ሰው እሱ ነው ይዟቸው እየመራ ነበር። ሁሉም ልብስ ቀይረዋል። ተጨማሪ ደግሞ በአራት መኪና ነው ተጭኖ ነው የነበር የነፍሰ ወከፍ መሳሪያዎችን ታጥቋዋል። አንዳንዶች አንታጠቁም። ስለዚህ ምንም እንትን የለውም። የመከላከያ ሰራዊት አባል ናቸው ሙሉ በሙሉ ማለት ነው። ከዚህ በተጨማሪም በቁጥጥር ስር የዋሉት ግለሰቦች ወቅታዊ ደህንነት ጉዳይ ቀጣይ ነው አክለዋል። እኛ የምርኮ ህግ በሚፈቅደው መልኩ ራሱን የቻለ ራሳችን የምርኮኛን የምናይዝበት ደንብ አለን። በዛ ደንብ ሰላማቸው፣ ጤንነታቸው ተጠብቆ ምንም ችግር ሳይደርስባቸው በጥሩ ሁኔታ ላይ እኔ ያሉት ምንም ችግር የለውም። በጉዳዩ ላይ የምስራቅ ጎጃም ዞን አስተዳደር ባለስልጣናትን ምላሽ ለማካተት ያደረግነው ሙከራም ስልካቸውን ስለማያነሱም ለማካተት አልተቻለም። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም